ፀረ ሽብር ሕጉ ሀሳብን በነጻነት መንሸራሸር ለማስቆም እንደ መሳሪያ ልንጠቀምበት አይገባም ሲሉ ኢትዮጵያን በመጎብኘት ላይ የሚገኙት የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። ኬሪ ይህን የተናገሩት ዛሬ በሸራተን አዲስ ሆቴል በሰጡት ጋዜጣዊ መግለጫ ላይ ከአንድ ጋዜጠኛ ለቀረበላቸው ጥያቄ መልስ በሰጡበት ወቅት ነው። በቅርቡ የታሰሩት የሶስት ጋዜጠኞችና የስድስቱ የኢንተርኔት ድረገጽ አምደኞች ጉዳይ እንደሚያሳስባቸውም ገልጠዋል። ኬሪ በምጣኔ ሀብት እድገት ረገድ ግን የኢትዮጵያን ምርታ አድነቀዋል። ጋዜጣዊ መግለጫውን የተከታተለው እስክንድር ፍሬው ከአዲስ አበባ ተከታዩን አጠናቅረዋል። ትናንት ማምሻውን አዲስ አበባ የገቡት የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ያደረጉት ውይይት ልዩ ልዩ ጉዳዮች የተነሱበት መሆኑን ገልጸዋል። ከውይይቱ በኋላ በተናጥል በሰጡት መግለጫም የፖለቲካና የኢኮኖሚ ጉዳዮችን አንስተዋል። የኢኮኖሚ እድገት ከማስመዝገብና የአካባቢውን የጸጥታ ችግሮች ለመፍታት ከመስራት አንጻር የኢትዮጵያን መሪዎች ያመሰገኑት ጆን ኬሪ የዜጎችን ነጻነት ከማክበር አንጻር ግን የተለየ መልእክት ነበራቸው። በተለይ በቅርቡ በቁጥጥር ስር የዋሉትን ሶስት ጋዜጠኞችና ስድስት የኢንተርኔት አምደኞች ጉዳይ ማንሳታቸውን ተናግረዋል። ባለፈው ዓመት አገኘሁት ያሉትን ወጣት የኢንተርኔት አምደኛ በስም በመጥቀስ ነው የጀመሩት። ባለፈው ዓመት አግኝቼው የነበረው ወጣት የኢንተርኔት አምደኛ ናትናኤል ፈለቀና አብረውት የታሰሩ ስምንት አጋሮቹ ጉዳይ እንደሚያሳስበኝ ለኢትዮጵያ መሪዎች ገልጬላቸዋለሁ። የኢኮኖሚ ዕድገትን ለረጅም ጊዜ ለመደገፍ የሀሳቦች በነጻነት መንሸራሸር የነፃ ገበያን ያህል ያስፈልጋል ብለዋል ጆን ኬሪ። በሸራተን ሆቴል በተካሄደው ጋዜጣዊ መግለጫ የመጠየቅ እድል ያገኙት ኢትዮጵያውያን ጋዜጠኞች ሁለት ናቸው። ከእነዚህ አንደኛው ደግሞ ጋዜጣዊ መግለጫው ተጠናቀቀ ከተባለ በኋላ ጆን ኬሪ ራሳቸው እንዲጠይቅ የፈቀዱለት አናኒያ ሶሪ ነው። በቅርቡ የታሰሩትን ጋዜጠኞችና የኢንተርኔት አምደኞች ጉዳይ በማንሳት የሚከተለውን ጥያቄ ለአሜሪካው የውጭ ጉዳይ ሚኒስትር አቅርቧል። እስክንድር ብሎርዊስነጋዘስ የኢንተርኔት አምደኛ የሆነውን ናትናኤል ፈለቀንና አብረውት በማዕከላዊ እስር ቤት የሚገኙትን ጓደኞቹን ጉዳይ አንስተዋል። እነዚህ ነገሮች በጣም እየተደጋገሙ ነው፣ ከእስክንድር ነጋ እስከ ወጣቶቹ ወንድሞቻችን እና ይህ ለማለት ያህል እየተናገሩት ነው ወይንስ መታሰራቸው የእውነት ያሳስበታል? የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ለዚህ ጥያቄ የሰጡት ምላሽ ተከታዩ ነው። በይፋ አደባባይ ቆሜ አንድ ነገር ስናገር የምር ላደርገው እፈልጋለሁ። እናም ያንን ማድረጌም የምር ነው። በዛሬው አስተያየቴ ላይም ናትናኤልን በስም ስጠቅሰው በተገቢ ሁኔታ አሳሳቢ ጉዳይ እያነሳሁ ነው። እዚህም ሆነ በየትኛውም አካባቢ የታሰሩ ጋዜጠኞች ጉዳይ ያሳስበናል። እናም ይህንን ጉዳይ በየትኛውም ቦታ እናነሳለን። የአሜሪካው የውጭ ጉዳይ ሚኒስትር በዚሁ ምላሻቸው የኢትዮጵያን የጸረ ሽብር ሕግም አንስተዋል ስ ሕገ መንግሥቱን ሙሉ በሙሉ ተግባራዊ ማድረግ እጅግ አስፈላጊ መሆኑን እናምናለን። የጸረ ሽብር ሕጉንም የሐሳብን በነፃነት መንሸራሸር ለማስቆም እንደ መሣሪያ ልንጠቀምበት አይገባም። ከባለሥልጣናት ጋር በሚኖረኝ ግንኙነት የፖለቲካ ምሕዳሩን የማስፋቱን ጉዳይ ሁልጊዜም አነሳለሁ። ቀደም ሲልም እነዚህ የታሰሩ ዜጎች እንዲፈቱ ጥሪ አቅርበናል። ይህ የመንግሥታችን ፖሊሲ ነው፣ የምርም ነው። የአሜሪካው የውጭ ጉዳይ ሚኒስትር በሌላም በኩል ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ያደረጉትን ውይይት እንዳጠናቀቁ በሰጡት በዚሁ መግለጫ ኢትዮጵያ እያስመዘገበች ነው ያሉትን የኢኮኖሚ እድገት አድንቀዋል። ኢትዮጵያ ከጠቅላይ ሚኒስትር ኃይለ ማርያም ጋር ያደረግሁትን ውይይት ገና ማጠናቀቄ ነው። ከኢኮኖሚና ሌሎች ነገሮች አንጻር ኢትዮጵያ ወደፊት እየተራመደች መሆኑን መናገር ተገቢ ይመስለኛል። ሰፊ ሥራ እየሠራች ያለች አገር ናት። ይህንን ለመረዳት ማድረግ ያለባችሁ እኔ ባለፉት ሰዓታት እንዳደረግሁት ሁሉ በተለያዩ አካባቢዎች በመኪና መዘዋወር ነው። ያኔ የኢኮኖሚ እንቅስቃሴዎቹ የግንባታ መኪናዎቹን ብዛትና እየተካሄዱ ያሉ ግንባታዎችን ትመለከታላችሁ። ይህ የሀገሪቱን ፈጣን እድገት ያሳያል። ኢትዮጵያ በፍጥነት በማደግ ላይ ካሉ አስር የዓለም ሀገራት አንዷ መሆኗንም ውጭ ጉዳይ ሚኒስትሩ አስታውሰዋል። አሜሪካም የኢትዮጵያን የእድገት እንቅስቃሴ በመደገፍ ረገድ ቁርጠኛ ሆና እንደምትቆይ አረጋግጠዋል። በአካባቢው ያሉ ችግሮችን ከመፍታት አንጻር በተናጠልና በኢጋድ አማካኝነት የምታደርገውን ጥረትም አድንቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ